ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ነገ ሚያዝያ ሀያ አምስት የዓለም የፕሬስ ነፃነት ቀን ነው። ሲቲዘንስ ሪሊ ኒድ ቱ ስታንድ ፕ ን ኦውን ፍሪደም ኦፍ ፕሬስ ዜጎች ጠባቂያቸው እንደሆነ ሁሉ ለመገናኛ ብዙኃን ነጻነት እንደ አንድ ሆነው መቆም አለባቸው። በልማት ወደፊት እንዲራመዱ መብቶቻቸው እንዲከበሩ ያስችላቸዋልና የፕሬስ ነጻነት እንደ እውነቱ በአካባቢው የእያንዳንዱ ዜጋ ነጻነት መሆኑ ሊታወቅ ይገባል። የአምነስቲ ኢንተርናሽናል የምስራቅ አፍሪካ ዲሬክተር ጆያን ኒያኒኪ ናቸው። በአብይ ርዕስ ዘገባ ይኖረናል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ ሚያዝያ 24 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዲሱ አበበ እንሆናለን የፕሮግራም መሪው ደግሞ ንጉሱ ታምሬ ነው አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን የዕለቱ ዜናዎች ይቀድማሉ መልካም ምሽት የአገር ክህደትን ሽብርተኛነትንና የጅምላ ግድያ ወንጀሎችን ጨምሮ በኢትዮጵያ መንግስት ዘጠኝ ጊዜ የተከሰሰውና የታሰረው ጋዜጠኛ እስክንድር ነጋ ይህ አይነቱ ወከባ በዚህ መንግስት ላይ የምፈጽመውን ትችት ወይም የምጽፈውን ትችት አያቆመኝም ሲል ለቪኦኤ ተናገረ። ሀሳብን የመግለጥ ነፃነት እስከተገደበ ድረስ ነፃነት ብሎ ነገር የለም ያለው ጋዜጠኛ እስክንድር ነጻነት የሚጀምረው ሀሳብን በነጻነት መግለጽ በሚኖርበት ጊዜ ነው ብሏል። ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው በተሾሙ በጥቂት ቀናት ውስጥ ባለፈው መጋቢት 27 ቀን ከእስር የተለቀቀው ጋዜጠኛ እስክንድር ጠቅላይ ሚኒስትሩ የለውጥ ተስፋ ሰጥተውናል ብሎ ይሁንና፣ እስካሁን ምንም ያየኑ ነገር ስለሌለ በቃል የተናገሩትን በተግባር እንዲተረጉሙት አሳስቧል። ዘገባ በአብይ ርዕስ ይኖረናል። የሊቢያ ባለሥልጣናት በሰጡት መግለጫ ዋና ከተማዋ ትሪፖሊ ውስጥ በሚገኘው በሀገሪቱ የምርጫ ኮሚሽን ላይ በተካሄደ ጥቃት አስራ ሁለት ሰዎች መሞታቸውን አስታውቀዋል። አጥቂዎቹ ሕንፃውን ደርምሰው ሲገቡ ከመካከላቸው አንዱ በራሱ ላይ ፍንዳታ በማድረሱ ነው አጠቃላይ አደጋው የተፈጸመው ተብሏል። ለጥቃቱ ራሱን ሰላማዊ መንግሥት ብሎ የሚጠራው አማጺ ቡድን ኃላፊነት ወስዷል። የቀድሞ መሪ ሙአማር ጋዳፊ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ከስልጣን ከተወገዱ ወዲህ ሊቢያ በነውጥ ውስጥ ትገኛለች። በአሁኑ ወቅትም እያንዳንዳቸው በተደራጁ ሚሊሻዎች በሚደገፉ በሁለት ተቀናቃይ መንግስታት ተከፍላለች። በአመራር ረገድ ግን ዋና ከተማዋ ትሪፖሊ ውስጥ አንድ ዓለም አቀፍ እውቅና ያለው አስተዳደር እንደ ተመሠረተ ይታወቃል። ዛሬ ሊቢያ ውስጥ ያለው አለመረጋጋት እንደ አይሲስ የመሰለ ሽብርተኛ ቡድን መቀመጫ እንዲያገኝ ሁኔታዎችን ያመቻቸ መሆኑ ይታወቃል። የቤት ውስጥ አየር ብክለት ከፍተኛና ዋናው በውል ያልታወቀ ችግር መሆኑን የገለጠው የዓለም ጤና ድርጅት ደብልዩ ኤች ኦ ከአስር ዘጠኙ የዓለማችን ህዝብ የተበከለ አየር እንደሚተነፍስ አስታውቋል። በቅርቡ ይፋ የሆነው የዓለም ጤና ድርጅት ሪፖርት በሰጠው መግለጫ በየዓመቱ በሚሊዮኖች የሚቆጠር ህዝብ በአየር ብክለት ሕይወቱ እንደሚያልፍ ገልጧል። በዚህ ዋናዎቹ ሰለባዎች ደግሞ አፍሪቃና እስያ መሆናቸው ተመልክቷል። የድርጅቱ የህዝብ ጥበቃ ጤና ጥበቃና ማኅበራዊ አገልግሎት ዲሬክተር ማሪያ ኔሪ ያብራርተዋል። ዲሬክተሯ ያሉት በእኛ ግምት ሰባት ሚሊዮን ሰዎች በአየር ብክለት ሕይወታቸውን ያጣሉ። ከቤት ውጪ ባለ ብክለት 4.2 ሚሊዮን ሕዝብ ይሞታል። ወደ 3.8 ሚሊዮን የሚሆኑ ደግሞ በተበከለ ጋዝ ምግብ የሚያበስሉ በሌላም የቤት ውስጥ አገልግሎት በሚጠቀሙ ላይ መሆኑን አመልክተዋል። ዶክተር ኒራ እንደገለጡት ደብሊዩ ኤች ኦ በመጪው ጥቅምት ወር ጄኔቫ ላይ መፍትሄ የሚሻ አንድ ዓለም አቀፍ የአየር ብክለት ጉባኤ እንደሚጠራም ተገልጧል። አድማጮቹ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትናንት የተረከቡትን መስሪያ ቤት ወደ ቀድሞ ዝናው እንዲመለስ እንደሚሰሩ ተናገሩ። ሲንዲ ሴይን ከውጭ ጉዳይ መስሪያ ቤት የዘገበችውን ሄኖክ ሰማክዜር ያቀርባል። በዛሬው ዕለት አዲሱ ሚኒስትር ማይክ ፖምፔዮ በውጭ ጉዳይ መስሪያ ቤቱ የደመቀ አቀባበል ተደርጎላቸዋል። የታንከኛ ጦር መሪ የነበሩና በሃርቫርድ የሕግ ትምህርት ቤት የተማሩ የሃርቫርድ የሕግ መጽሔትም መሪ ሆነው የተመረጡ ናቸው። ጆን ሱሊቨን ምክትል የውጭ ጉዳይ ሚኒስትሩ የተናገሩት ነው። ፖምፔዮ ሹመታቸው በኮንግረስ ከጸደቀ በኋላ ወደ ቢሮአቸው ከማቅናት ይልቅ ወደ ኔቶ ጉባኤ ነው የተጓዙት። የዩናይትድ ስቴትስ ዲፕሎማቶች በዓለም ዙሪያ አገራቸውን የሚወክሉ ለአገራቸውም አንገታቸውን ደፍተው በትህትና የሚታትሩ ናቸው። እናንተስ የተከበራችሁ የሀገራችን አምባሳደሮች እናንተም የተከበራችሁ የሀገራችን አምባሳደሮች ናችሁ። በዛሬው ዕለት የዩናይትድ ስቴትሱ ፕሬዚዳንት ትራምፕ ለመጀመሪያ ጊዜ ወደ ውጭ ጉዳይ መስሪያ ቤቱ አምርተው ፖምፔዮ ቃለ መሐላ ሲፈጽሙ ይገኛሉ። በዩናይትድ ስቴትሱ ፕሬዚደንታዊ ምርጫ ውድድር ወቅት በሩሲያ ጣልቃ ገብነት ላይ ከማዕትኮር ኮር ይልቅ በሰሜን ኮሪያ የኑክሌር ጦር መሳሪያና በዓለም አቀፍ የንግድ ስምምነት ላይ ትኩረት አድርጎ መደራደሩ ይበልጥ ጠቃሚ መሆኑን የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ዛሬ ፍንጭ ሰጥተዋል። ሆን ተብሎ የተዘጋጀ ወጥመድ ካልሆነ በቀር ጣልቃ ገብነትም ሆነ ፍትሕ ማዛባት ጨርሶ አልነበረም ሲሉ ምርመራውን አስመልክቶ ፕሬዝደንት ትራምፕ ዛሬ ባሰራጩት የትዊተር መልእክት ገልጸዋል። አሁን ያለው ነገር አሉ ትራምፕ፣ አሁን ያለው ነገር ከሰሜን ኮሪያ ጋር የተያዘ የኑክሌር ጦር መሳሪያ ድርድር፣ ከቻይና ጋር የሚካሄድ ዓለም አቀፍ የንግድ ስምምነት ብቻ ነው። ሁለት የሮይተርስ ዜና አውታር ዘጋቢዎች የመንግሥት ምስጢር ይዘዋል ተብሎ የቀረበባቸው የምስክርነት ቃል በፖሊስ የተቀነባበረ በመሆኑ ውድቅ እንዲደረግ የቀረበውን ጥያቄ የማያን ማሩ ዳኛ ደግሞ ውድቅ አደረጉት። የፖሊስ ሻለቃ ሞዬ ያን ናየንግ በሰጡት ቃል አለቃቸው ጋዜጠኞቹን እንዲከታተሉ ሁለት ፖሊሶች መመደባቸውን ገልጠው የሰጡት የምስክርነት ቃል ቀደም ሲል በቀረበ ክስ ላይ ከተሰጠ ጋር በመቃረኑ ነው በሰዎቹ ላይ ክስ የተመሰረተው። ተከላካይ ጠበቃው ኡኪም ማውንግ ዛው ለቪኦኤ በርማ አገልግሎት በሰጡት ቃል የፖሊሱ ሻለቃ የሰጡት የምስክርነት ቃል ሁለቱን ጋዜጠኞች ነፃ ያወጣል ብለው ተስፋ እንደሚያደርጉ ገልጠዋል። አቃቢ ሕግ በበኩሉ የፖሊስ መኮንኑ ቃል ተአማኒነት እንዳይኖረው ማሳሰቡ ተሰምቷል። ሁለቱ የሮይተርስ ዘጋቢዎች በቁጥጥር ስር የዋሉት ባለፈው ታህሳስ 12 እንደ አውሮፓ አቆጣጠር መሆኑም አይዘነጋም። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። የተከበራቸው አድማጮቻችን የምተከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማ ነው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ምስራቅ አፍሪካ ውስጥ የፕሬስ ነጻነት ይዞታ እያሽቆለቆለ መምጣት በዘንድሮው የፕሬስ ነጻነት ቀን የመብቶች ተሟጋቾች ብዙ ትኩረት የሰጡት ጉዳይ ሆኗል። ኤርትራ፣ ሱዳን፣ ጅቡቲ እና ሱማሊያ የፕሬስ ነጻነት የሌለባቸው አገሮች እየተባሉ ወትሮም የሚፈረጁ ሲሆኑ ባለፉት ጥቂት ዓመታት ውስጥ ግን እንደ ኬንያና ታንዛኒያ አይነት ወትሮ የተሻለ ነጻነት እንዳለባቸው የሚነገርላቸውን ሀገሮች ጨምሮ በመላ ምስራቅ አፍሪካ ማለት ይቻላል የሚታየው ሁኔታ እየተበላሸ መምጣቱ ይሰማል። ዳንኤል ሼሪፍ ከናይሮቢ ያጠናቀረው ዘገባ አለ። ሰለሞን አባተ ለዕለቱ አብይ ርዕስ ይዞታል። የኢትዮጵያ ባለሥልጣናት እስክንድር ነጋን ዘጠኝ ጊዜ አስረውታል። በመንግሥት ላይ ማመፅ፣ ሽብር ፈጠራና የዘር ፍጅትን የሚያካትቱ ክሶች ናቸው ሲመሠረቱበት የነበር። ይሁን እንጂ ያ ማዋከብ እስክንድርን በመንግሥቱ ላይ ትችት ያዘሉ ጽሑፎችን ከማውጣት አላቆመውም። ሐሳብን የመግለጽ ነፃነት ከሌለ ነፃነት ሊኖር አይችልም። ከዚያ ነው የሚጀምረው። ሐሳብህን መግለጽ መቻል አለብህ። እስክንድር ለመጨረሻ ጊዜ ከእስር የተፈታው አዲሱ ጠቅላይ ሚኒስትር አብይ አሕመድ ቃለ መሐላ ከፈጸሙ ከጥቂት ቀናት በኋላ ባለፈው መጋቢት 27 ነበር። እናም በኢትዮጵያ ለለውጥ አንዳች ተስፋን የፈነጠቀ ብልጭታ ታይቷል። ቃል ገብተውልናል። ቃላቸውን እንዲጠብቁ እንፈልጋለን። እስካሁን አንድም ተከውኖ ያየነው ነገር የለም። ድንበር የለሽ ሪፖርተሮች የሚባለው የፕሬስ ነጻነት ተሟጋች ቡድን ኢትዮጵያን ከአንድ መቶ ሰማንያ ሀገሮች በፕሬስ ነጻነት ይዞታዋ አንድ መቶ ሃምሳኛ ቦታ ላይ ያስቀምጧታል። ይህንን ቦታዋን ካለፈው ዓመት ሰንጠረዥ ሰልፏ አልለወጠችም። የምስራቅ አፍሪካ ሀገሮች በመሠረቱ በዓለም የፕሬስ ነጻነት ካርታ ላይ ወትሮም እንዲሁ ደመናና የአፈና ጥላ እንደጋረዳቸው ናቸው። ኤርትራ በዓለም የፕሬስ ነጻነት መሰላል ከመጨረሻ ሁለተኛዋ ነች፣ ከሰሜን ኮሪያ ምናልባት ትንሽ ሻል አለች ተብላ። በአካባቢው ለፕሬስ ነጻነት መጥፋትና ለአፈና እንደ ሰበብ ተዘውትሮ ከሚነሱ ጉዳዮች መካከል ሽብር ፈጠራና ብሔራዊ ደህንነት ዋናዎቹ ናቸው። መገናኛ ብዙሃኑ በዚህ ምክንያት ከመታነቃቸው በተጨማሪ ጋዜጠኞችና ሰውም ራሱን በፍርሃት እንዲቆጥብ ራሱን ሳንሱር እንዲያደርግም እያስገደዱት መሆናቸውን የዓለም አቀፉ የሰብዓዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል አካባቢያዊ ዳይሬክተር ጆያን ኛኙኪ አመልክተዋል። ኬንያ፣ ታንዛኒያ፣ ሩዋንዳ፣ ብሩንዲ ከሶስትና አራት ዓመታት በፊት እኮ የአህጉሩ ፈርጦች ነበሩ። አየህ፣ ሁሉም ምዕራብ አፍሪካም ይባሉ የነበሩት እናንት ሰዎች ምነዋ የምስራቅ አፍሪካ አቻዎቻችሁን አትመስሉም? ምነዋ የእነርሱም ፈለግ አትከተሉም ነበር። ጭብጨባው አናታችን ላይ ወጣ መሰለኝ። አሁን ምዕራባውያኑ ጭብጨባቸውን አቁሞ ጠጠር ያሉ ጥያቄዎችን ማቅረብ መጀመር ያለባቸው ጊዜ ነው። ኛኞኪ እንደሚሉት ታንዛኒያ ውስጥ ለሚዲያ ነጻነት ክፍት የነበረው መስክ እየጠበበ ነው። ድንበር የለሽ ጋዜጠኞች ቡድን የታንዛኒያን የፕሬስ ነጻነት ደረጃ በዚህ ዓመት በአስር እርከን አሽቆልቁሎ ከሰማንያ ሶስተኛነት ወደ ዘጠና ሶስተኛነት ወስዶታል ተኛነት ወስዶታል። ሰውን ያነሳሳሉ፣ ሰላምን ያደፈርሳሉ ብለው ባለሥልጣናቱ የፈሯቸውን የሰፋ ተደማጭነት ያላቸውን የራዲዮ ጣቢያዎች እየዘጉ ወይም ስርጭት እንዲያቋርጡ እያደረጉ ናቸው። የኢንተርኔት ላይ ጸሐፊዎች አዳዲስ እገዳዎች ይጣሉባቸዋል። መንግሥቱን ሰቅዞ ለመጠየቅ የሚደፍር መገናኛ ብዙሃን ዕጣ ፈንታው መዘጋት እየሆነ ነው። በታንዛኒያው የሕግና የሰብአዊ መብቶች ማዕከል ባልደረባዋ ሄለን ኪጆ ቢሲምባ እማኝነት There are some newspapers which were banned, some of them three, three years. የተዘጉ አንዳንድ ጋዜጦች ነበሩ፣ አንዳንዶቹ እስከ ሶስት አራት ዓመት፣ አንዳንዶቹም ከዚያ በላይ ለዘለቀ ጊዜ፣ ሌሎች ደግሞ ከናካቴው የጠፉም አሉ። ዩጋንዳ ውስጥ የጋዜጠኞች ሰብዓዊ መብቶች ተሟጋች መረብ ያሰባሰባቸው የቪዲዮ ማስረጃዎች ፖሊስ ዘጋቢዎችን በጭካኔ ሲያጠቃና ሲደበድብ ያሳያሉ። ባለፈው የአውሮፓ 2017 ዓ.ም ዩጋንዳ ውስጥ የፕሬስ ነጻነት ቀንደኛ ረጋጭና ጠላት ፖሊስ እንደነበረና ይህ ባህሪውም የቆየ መሆኑን የሰብዓዊ መብቶቹ ቡድን አስተባባሪ ሮበርት ሴምፓላ ተናግሯል። ፖሊስ እጅግ የከፋ ጥፋት ነው ያለበት፣ ምክንያቱም ከ113ቱ ጥቃቶች ለ83ቱ ተጠያቂ ነው። ይህ 73 ከመቶ ማለት ነው። በሌላ በኩል ግን በፕሬስ ላይ በጋዜጠኞች ላይ ጥቃት አድርሶ በሰላም የሚኖር ወይም በነጻ የሚለቀቅ የፖሊስ አባል የለም ሲሉ የዩጋንዳ ፖሊስ ቃል አቀባይ ኤሚሊያን ካይማ ለቪኦኤ ተናግረዋል። ወደ ፍርድ ቤት ወስደናቸዋል። እነኛ ጉዳዮች ላይ ምርመራውን አካሄደናል። ፍርድ ቤቶቹ ጥፋተኛ መሆናቸውን በይነው ቅጣት ፈርደውባቸዋል። ፍርዱም ተፈጻሚ ሆኗል። ይህ የፖሊስን ስሜት ያሳያል። ድንበር የለሽ ሪፖርተሮች አርኤስኤፍ የዩጋንዳን የፕሬስ ነጻነት ደረጃ በአምስት እርከን ዝቅ አድርጎ ከ180 ዎቹ ሀገሮች 117ኛ ላይ አስቀምጧታል። የጸጥታ ተቋማቱ ጋዜጠኞችን ኢላማ ያደርጋሉ የሚል የበረታ ቅሬታና ክስ አለው አርኤስኤፍ። በአካባቢው ያሉ አንዳንድ መገናኛ ብዙሃን የሕግ ክልከላዎችና የመንግስቱን ጫና እየተቋቋሙና መልሰው እየተጋፉ መሆናቸውም ይነገራል። ኬንያ ውስጥ ለተከናወነ የተቃዋሚ ፓርቲ ፕሮግራም ሽፋን የሰጡ አራት የቴሌቪዥን ጣቢያዎች እንዲታገዱ መደረጉ እጅግ የበዛ ተቃውሞና ቅሬታዎችን አስነስቶ ነበር። በቴሌቪዥን ጣቢያዎቹ ላይ የተጣለው እገዳ እንዲነሳ ፍርድ ቤት የሰጠውን ትዕዛዝ መንግሥቱ ሳያከብር በመቅረቱ ጠበቆች የካቲት ውስጥ ብርቱ ተቃውሞ አስነስተው ነበረ። ኬንያ ቀስ በቀስ የፕሬስ ነጻነትን እየሸረሸረች ነው ያለው አርኤስኤፍ የኬንያን ደረጃ በዓለም የነጻነት መዝገብ ላይ ወደ ዘጠና ስድስተኛ ቦታ ዝቅ አድርጓል። የፕሬስ ነጻነት፣ ሐሳብን የመግለጽ ነጻነት፣ የመገናኛ ብዙሃን ነጻነት ሲነካና ሲገደብ ዜጎች ሊጨነቁ ሊጮሁ ይገባል ብለዋል። የአምነስቲ ኢንተርናሽናል የምስራቅ አፍሪካ አካባቢ ዳይሬክተሯ ጆያን ኛኙኪ ዜጎች ጠባቂያቸው እንደሆነ ሁሉ ለመገናኛ ብዙሃን ነጻነት እንደ አንድ ሆነው መቆም አለባቸው በልማት ወደፊት እንዲራመዱ መብቶቻቸውን እንዲከበሩ ያስችላቸዋልና የፕሬስ ነጻነት፣ እንደ እውነቱ በአካባቢው የእያንዳንዱ ዜጋ ነጻነት መሆኑ ሊታወቅ ይገባል። ኛኙኪ ይቀጥላሉ፣ መጪውን ዘመን በተስፋ ጽናት ለማየት ምክንያት አለን። ሰዎች ስለ ነጻ ፕሬስ አስፈላጊነት ሊቆሙ እየነቁ ናቸውና። ወደ ቀጣይ ዘገባ እናልፋለን። ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል እስካለፈው መጋቢት ማብቂያ 2010 ዓ.ም ድረስ አቅዶት የነበረውን የሬሚታንስ ተዓቅቦ ዘመቻ ላልተወሰነ ጊዜ በማራዘም ትግሉን እንደሚቀጥል ባወጣው መግለጫ አስታውቋል። በውጭ የሚኖሩ ኢትዮጵያውያን ዶላር እና ዩሮ ወደ ሀገራቸው መላካቸውን እስከቀጠሉ ድረስ ባለፉት ሦስት ዓመታት የተካሄደውና ብዙ መሥዋዕትነት የተከፈለበት ሕዝባዊ ትግል ግቡን አይመታም ሲልም ግብረ ኃይሉ አሳስቧል። መግለጫውን መነሻ በማድረግ አንድ የግብረ ኃይሉን ተወካይ አነጋግረናል። ዶክተር ሽፈራው አዲሉ ናቸው። ነዋሪነታቸው በኤድመንተን ካናዳ ሲሆን የኢኮኖሚ ባለሙያ ናቸው። አመሰግናለሁ ለትብብሮ ዶክተር ሽፈራው። እኔም አመሰግናለሁኛ አቶ ሰለሞን ዘመቻው ማለት በውጭ አገሮች የሚኖሩ ኢትዮጵያውያን ዶላር ወደ ሀገራቸው መላካቸውን እንዲያቆሙ የሚካሄደው ዘመቻ ለምን ላልተወሰነ ጊዜ እንዲራዘም ወይም እንዲቀጥል አስፈለገ? መንግሥት ለሕዝብ ጥያቄዎች መልስ እየሰጠሁ ነው፣ ለውጦች እየተካሄዱ ናቸው፣ አዲስ ጠቅላይ ሚኒስትርም ተሹሟል ይላል። በትክክል የለውጥ ምልክቶች እየታዩ እንደሆነ ሁላችንም እናምናለን። በእኔ አስተሳሰብ በኢህአዴግ ውስጥ የተወሰኑ ለውጦች ተጀምረዋል። አዲሱ ጠቅላይ ሚኒስትር የተመረጠበትን ሂደት ጨምሮ በውጭ የነበረ የለውጥ እንቅስቃሴ ነበር። ያ አስቸኳይ ጊዜ አዋጁ ተገድቧል። እንግዲህ ያ ሲነሳ ያ ወደ የት አቅጣጫ እንደሚሄድ ገና አናውቅም። የሆነ ሆኖ ጠቅላይ ሚኒስትሩ ጥሩ ራይ አስቀምጠዋል። ግን ጉዞ አልተጀመረም ገና ነው እና በዛ ጉዞ ውስጥ ብዙ እንቅፋቶች እንደሚኖሩ መጠበቅ ይቻላል። የሚገዳደሩ ኃይሎች እንደሚኖሩ መገመት ይቻላል። ሶ በራእይ ደረጃ፣ በንድፍ ሀሳብ ደረጃ የተጀመረው ነገር መልካም ነው ግን ጉዞ አልተጀመረም እና ጉዞ በአስተማማኝ ሁኔታ እስከሚጀምር ድረስ የሚደረገው ጫና በአገዛዙ ላይ መቀጠል አለበት ነው የምንለው እኛ። እናም ዛሬም የኢትዮጵያ ሕዝብ ከሶስት ዓመታት መራራ ትግል በኋላ በተስፋና ስጋት ላይ ይገኛል ብላቸዋል በመግለጫቸው። ይህንን የሚያብራሩልኝ በትክክል ነው እንዳልኩት፣ አዲሱ ጠቅላይ ሚኒስትር በጣም ቆንጆ የሆነ ራእይ አስቀምጠዋል። ሀያ ሰባት ዓመታት ያህል በመንግስት አመራር ደረጃ ተነግረው የማይታወቁ ራእዮችን፣ ስለ አገሪቱ አንድነት አብሮነት፣ እንደገና ደግሞ ኢቨን ስለ ዲሞክራሲ መብቶች መጠበቅ፣ ፍትሆች መጠበቅ ጉዳዮች በራዕይ ደረጃ ያስቀመጧቸው ነገሮች አሉ። እነዚህ ትልቅ ተስፋ የሚፈነጥቁ ናቸው። ሁሉም የኢትዮጵያ ሕዝብ አሁን በከፍተኛ ተስፋ የሚያቸው ናቸው። ግን የኢትዮጵያም ሕዝብ እኛም ደግሞ የምናውቀው ነገር አለ። ጉዞው ቅድም እንዳልኩት አልተጀመረም ገና። ይሄን ነገር እንዳይሆን የሚፈልጉ ኃይሎች አሉ። እዚህ አሁን ያለንበት ክራይሲስ ውስጥ፣ ቀውስ ውስጥ እየገባ ነው እንዲሁ ዘው ተብሎ ድንገት አይደለም። ለሀያ ሰባት ዓመታት ጊዜ ውስጥ የነበረ ስርዓት የፈጠረው ችግር ነው እና ያ ስርዓት ደግሞ አሁንም አለ። ገና እንዳልነው በመግለጫችን ክንዱ ገና አልዛለም። ቁልፍ የሆኑ ቦታዎችን ይዞ ያለበት ሁኔታ ነው ያለው እና ያ ነገር ደግሞ ስጋትን ይፈጥራል። እውነት ጠቅላይ ሚኒስትሩ ያሰበውን ራዕይ ለማስፈጸም የሚያስችለው ሀይል አለ ወይ? የኢትዮጵያ ህዝብ ገና ያንን ነገር መልስ አላገኘም። በንድፍ ሀሳብ ደረጃ አለ፣ በተግባር ግን ምንም ጉዞ አልተጀመረም እኮ። አሁን ምንም በተግባር በምድር ላይ የሚታይ ነገር ለውጥ ገና ነው። ይህን ጠቅላይ ሚኒስትሩም የሚያምን ይመስለኛል። ብዛት ያላቸው የፖለቲካና የህሊና እንዲሁም የሃይማኖት እስረኞች ጋዜጠኞችና ሌሎችም ተለቀዋል። ከሚታዩት ነገሮች ማለት ነው። ትክክል ነው። ይሄ እንግዲህ ምንድን ነው፣ አገዛዙ ጫና በበዛበት ወቅት መርሳት የለብንም እንደው የጠቅላይ ሚኒስትሩን መመረጥም ጨምሮ የእስረኞች መፈታትንም ጨምሮ እነዚህ ነገሮች የተፈጠሩት በህዝብ ጫና ነው። በአገዛዙ በጎ ፈቃድ አይደለም። የህዝቡ ጫና ግን አሁንም ግቡን አላመጣም። እስካሁን ድረስ የተፈቱ እስረኞች ቢኖሩም ከተፈቱት የበለጠ ስቲል እስር ቤት አሉ። ከውጭ ታፍነው የተወሰዱ እንደ አንዳርጋቸው ጽጌን ጨምሮ በእስር ቤት ውስጥ ነው ያሉት አሁን እና የእነሱ መለቀቅ አለባቸው። ያለ አግባብ ነው የታሰሩት፣ እነሱ መለቀቅ አለባቸው። እና ለዚህ ነው ጫናው የፈጠራቸው ለውጦች አሉ በኢህአዴግ ውስጥ እንደገና በውጭም እነዚህ ነገሮች ግን ገና ለዚህም ነው ተስፋ ያሳያሉ የሚባለው ግን ዘልቀው መሄድ አለባቸው። በአስተማማኝ በማይመለስ ሁኔታ ዘልቀው መሄድ አለባቸው ነው የምንለው እኛ። እዚሁ ላይ ልቆይ፣ እስከ ምን ድረስ ነው ህዝባዊ ትግሉ መቀጠል ያለበት? ስትሉ ምን ምን ለውጥ እንዲደረግ ትጠብቃላችሁ? አሁን በጣም የኢትዮጵያ ችግር እኮ ምንም መጠኑ እኮ እጅግ የሰፋ ነው እንዳልኩት። ለምሳሌ ያህል እንደው በቀላሉ ሊሰሩ ከሚችሉት ነገሮችስ ብንጀምር፣ የቀሩትን የፖለቲካ እስረኞች ሁሉ መፈታት አለባቸው ከይቅርታ ጋር ቀድሞም መታሰርም አልነበረባቸው። አንድ እሱን ማለት እንችላለን። ሁለተኛ ለእነዚህ እስረኞች መታሰር ለአብዛኛዎቹ ምክንያት የሆኑ አፋኝ ህጎች አሉ፣ ስቲል በስርአቱ ውስጥ አሉ። አፋኞቹም አፋኝ ህጎቹም እንዳሉ ናቸው። የተቀየረ ነገር የለም። አይ ቲንክ እነዚያ ነገሮች መነሳት አለባቸው። ጠቅላይ ሚኒስትሩ በቀላሉ ሊያደርገው የሚችለው ነገር አለ። የአስቸኳይ ጊዜ አዋጁን ማንሳት አለበት። የአስቸኳይ ጊዜ አዋጁ ሲነሳና ህዝቡ በነጻነት የሚፈልገውን ነገር መጠየቅ ሲፈቀድለት ነው፣ ያኔ ነው ማወቅ የሚችለው። ኢቨን አሁን እኮ ለጠቅላይ ሚኒስትሩም የህዝቡን የልብ ትርታ ለማዳመጥ ችያሉ ማለት አይችልም። የአስቸኳይ ጊዜ አዋጁ እስካለ ጊዜ ደስ በነጻነት ሰዎች ያሰባቸው መግለጽ አይችሉም። እነዚህ እነዚህ ነገሮች በቀላሉ ሊደረጉ የሚችሉ ናቸው። ጊዜ የሚወስዱ ነገሮች አይደሉም። ከዛ በኋላ ግን ከፍተኛ የሆነ የመብት መር መከበር የፍትህ ስርዓቶች መፈጽ በቦታ የመመስረታቸው ሁኔታ የነጻ ፕሬሱ እንደ ልቡ የመንቀሳቀስ ሁኔታ ኢቨን የነጻው ኢኮኖሚ በኢኮኖሚው መስክ እኮ ነጻ ኢኮኖሚ የለም። ኢትዮጵያ ውስጥ መንግስት የሚቆጣጠረው ፓርቲዎች የሚቆጣጠሩት ኢኮኖሚ ነው ያለው እና በኢኮኖሚው መስክ አሁን እኛ ሬም የተንሱ ትንሽ ከኢኮኖሚው ጋር ስለሚያዝ እነዚህ እነዚህ ነገሮች መታየት መቻል አለባቸው። እነዚህ ነገሮች ሲኖሩ ፓርቲዎች የፖለቲካ ፓርቲዎች ተቃዋሚ ፓርቲዎች እንደልባቸው መንቀሳቀስ ሲጀምሩ ሀሳባቸውን ለህዝብ ለማቅረብ በሚችሉበት ሁኔታ ሲፈጠር፣ እንደገና ደግሞ ትልቅ ነገር አለ። ለእንግዲህ ጠቅላይ ሚኒስትሩ ለወደፊት ማድረግ ያለበት እዛች ሀገር ውስጥ ለሀያ ሰባት አመት ብዙ ወንጀሎች ተፈጽመዋል። እነዚያ ወንጀሎች በፍትህ መንገድ፣ በይቅርታ መንገድ፣ በሆነ መንገድ መወጣት አለበት። ሶሳይቲ የኢትዮጵያ ህዝብ እነዛን ነገሮች ማለፍ መቻል አለበት እና ለእንደዛ የሚያመች ስርዓትን የማበጀት ጉዳይ መኖር አለበት። ሌላው እንዳልኩት እንግዲህ ኢህአዴግ ነው ይህን ችግር ያመጣው። ኢህአዴግ ከአሁን በኋላም ችግሩን እኔው ብቻ ወጠዋለሁ ማለት አይችልም። ኢብን አዲስ ጠቅላይ ሚኒስትርም ቢኖረው እና ሌሎች የፖለቲካ ሀይሎችን ሀገር ውስጥ ያሉ ሽማግሌዎችን፣ ምሁራኖችን፣ ሌሎችም ያሉበትን ጉባኤ ፈጥሮ የሀገሪቱ ቀጣይ አቅጣጫ ምን ይሁን የሚለውን ነገር መመካከርም ያስፈልጋል እና ያንን ነገር መስማት ሳይችል ኢህአዴግም ሆነ ጠቅላይ ሚኒስትሩ ለውጥ ላመጣ ይችላሉ ማለት አይችልም። በሌላ በኩል ገንዘቡ የሚላክላቸው ቤተሰቦች አይቸገሩም። በተለይ አድማው በእድሜ የገፉትን ህጻናትን፣ ህሙማንን ሊጎዳ አይችልም ይላሉ። ኖ፣ እሱ በጣም ተጋኖ ነው የሚነገር ነገር ነው። አንደኛ ነገር ድሆች ሊጎዱ ይችላሉ የሚለው በቤተሰብ ደረጃ ካየ ነው እኔ ለቤተሰቦች የምልከውን ገንዘብ ራሴ ነኝ የምወስነው። ማንም የእኔ ባንክ አካውንት ውስጥ ቁጥጥር የለውም። እኛ ምንድን ነው የምንለው ለቤተሰቦቻችሁ የምትልኩትን ገንዘብ በመደበኛው ቻነል አትላኩ፣ በባንክ አትላኩ፣ በተዘዋዋሪ መንገዶች ዘመዶቻችሁ እንዲደርሳችሁ አድርጋችሁ ላኩ ነው። መላክ ካለበት ሰው መላክ ካለበት የሚረዱ ቤተሰቦች ያሉት እንዲረዱ እንፈልጋለን። እኛ ድሃው እንዲጎዳ አንፈልግም፣ በምንም መንገድ ግን በአገዛዙ እጅ በማይገባበት ሁኔታ የውጭ ምንዛሬው ይላክ ነው የምንለው። ያ ነገር ደግሞ እየተደረገ ነው ሲደረግም የቆየ ነገር ነው። እንዲሰፋ እንፈልጋለን እና እንደውም በተሻለ ምንዛሬ ዘመዶቻቸው ገንዘቡን ያገኛሉ እና የሆነ ሆኖ የሚያገኙት የኢትዮጵያውን ብር ነው። እሱን የሚያገኙበት የተለያየ መንገድ አለ። እሱን ተጠቀሙ ነው የምንለው አንደኛ ነገር። በሁለተኛ ደረጃ ደህና ኑሮ ያላቸው ቤተሰቦች ያሏቸው ደግሞ ምናልባት መጠኑን መቀነስ ትችላላችሁ ወይ ወይንም ደግሞ የምትልኩበትን ፍሪኩዌንሲ መቀነስ ትችላላችሁ ወይ? ወይም ልታቆሙ ትችላላችሁ ወይ ለተወሰነ ጊዜ ያህል? አሁንም ይሄንን ለራሳቸው ፍርድ፣ ለራሳቸው አክሽን ነው የምንተው ማለት ነው። አንድ እሱ ነው። ስለዚህ አገር ቤት ለምንልክለት ሰው ገንዘቡን ያጣል የሚለው ነገር አይሰራም። ይልቁን ጠቅላይ ሚኒስተሩም የጠቀሱት ነገር ምንድን ነው? እንደ መድኃኒት የመሰሉ ምግብ የመሰሉ ነገሮችን ወደ ሀገር ውስጥ ለማስገባት ገንዘብ የውጭ ምንዛሬ ያጥረናል አይነት አስተሳሰብ ያለው ንግግር አለ። እሱን በተመለከተኛ የሚገባን አንደኛ ነገር ለመድኃኒትና ለምግብ የሚወጣው የውጭ ምንዛሬ በጣም ትንሽ ነው፣ ስድስት ፐርሰንት አይበልጥም። ስለዚህ ትንሽ ገንዘብ ነው ለዛ የሚሆን አገዛዙ የውጭ ምንዛሬ ያለው ቅድሚያ መስጠት ያለበትም እነሱን ነገሮች ነው። ሌሎች ነገሮች ከመግባታቸው በፊት ወደ ሀገሪቱ ቅድሚያ ምግብ፣ መድኃኒት ማስገባት አለበት። አገዛዙ ያንን ኃላፊነት ወደ ሌላው ይጭነው አይገባም ነው የምንለው። ዶክተር ሽፈራ አዲሉ በኤድመንተን ካናዳ፣ የኢኮኖሚ ባለሙያና የዓለም አቀፉ ኢትዮጵያውያን የጋራ ግብረ ኃይል የረሚትን ስታቅበው ዘመቻ አንዱ አስተባባሪ፣ ለሰጡኝ አስተያየት አመሰግናለሁ። እኔም አመሰግናለሁ አቶ ሰለሞን። የተከበራቸው አድማጮች፣ ይህን የሬሚተንስ ጉዳይ አስመልክቶ ጠቅላይ ሚኒስትር አብይ አህመድ በቅርቡ በንግዱ ማህበረሰብ ስብሰባ ላይ ሲናገሩ ወደ ሀገር ውስጥ ገንዘብ ማስገባት ወይም ማስቀረት ማለት መንግስትን መጉዳት ማለት አይደለም ካሉ በኋላ እንዲህ ነበር ያሉት። ለማስታወስ መንግስት ሲያስከፋቸው ሲያስከፋችሁ መንግስት ለመቆንጠጥ መንግስትን ለማስደንገጥ ሬሚተንስ ማስቀረት ትክክለኛ ቅጣት አይደለም። ልጅ ሲያጠፋ እራት እየከለከልን አይደለም እንቀጣው፣ እራት እያበላን። በድሮ ከሆነ እንቆነጠጣለን፣ በአሁኑ ደግሞ ታይም አውት እንላለን። እራት እየከለከልን ብንቀጣው ያው ውጤቱን ታውቁታላችሁ። ዲያስፖራ መንግስት ለመቆንጠጥ ብር አንልክም ሲሉ ማን ነው እየተጎዳ ያለው ያላችሁ እንደሆነ ዝቅተኛ ዶላር የማመንጨት አቅም ያላቸው ነጋዴዎችና ከዛ የሚጠቀሙ ቅድም ተባለው በሽተኞችም ጭምር። ሰሎሞን አንተንም እንግዳህን ዶክተር ሽፈራውንም እናመሰግናለን። ወደ ሌላው ዘገባ እናልፋለን ዩናይትድ ስቴትስ በተባበሩት መንግስታት ድርጅት ከጎኗ የማይቆሙትን ሀገሮች እርዳታ ልትቆርጥ እንደምትችል ተገልጧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በተባበሩት መንግስታት ድርጅት የአስር አገሮችን ድምፅ አሰጣጥ አስመልክቶ ዘገባ አውጥቷል። ከእነዚህ መካከል ዚምባብዌ፣ ብሩንዲ እና ደቡብ አፍሪካ ይገኙባቸዋል። የእነዚህ ሀገሮች መሪዎች በሀገራቸው ጥቅም ላይ ተመርኩዘው ድምፅ የመስጠት መብት እንዳላቸው በማስገንዘብ የአይበገሬነት መንፈስ ማንጸባረቃቸው ተገልጧል። ባልደረባችን አኔታ ፖል ከጆሃንስበርግ የላከችውን ዘገባ አዳነች ፍሳእየ ታቀርባለች። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ እርዳታ የመቁረጥ ዛቻውን ያሰሙት ባለፈው ሳምንት ባወጡት መግለጫ ላይ ነው። የአፍሪካ ባለሥልጣኖች ምላሽ የተሰማው ግን በያዝነው ሳምንት ነው። ዩናይትድ ስቴትስ ከተባበሩት መንግስታት ድርጅት ባጀት 22 ከመቶውን የምትከፍል ሀገር ሆና ሳለ በድርጅቱ በሚሰጡት ድምፆች ከኛ ጋር የሚቆሙት 31 ከመቶዎቹ ብቻ ናቸው ሲሉ አምባሳደሯ አማረዋል። ይህ አሉ አምባሳደር ኒክ ሄሊ ይህ ለልገሳችን የምንቀበለው ምላሽ አይደለም። ለዓለም አቀፍ ዲፕሎማሲ እንዲህ አይነት የንግድ ድርድር ገጽታ መስጠት የትራምፕ አስተዳደር መለያ ምልክት ሆኗል። ፕሬዚደንት ዶናልድ ትራምፕ በያዝነው ሳምንት ከናይጀሪያ ፕሬዚደንት ሙሐማዱ ቡሃሪ ጋር በዋይት ሀውስ ቤተ መንግሥት ተገናኝተው በተነጋገሩበት ወቅት አሜሪካ ለናይጀሪያ በየዓመቱ ከአንድ ቢሊዮን ዶላር በላይ የሚገመት ረድኤት እንደምትሰጥ ሳያስታውሷቸው አላለፉም። ከዚያም ትራምፕ ቡሃሪ ለዩናይትድ ስቴትስ የንግድ ገደቡን እንዲቀንሱ ሲጠይቋቸው ይገባናል የሚል እምነት አለን ብለዋቸዋል። የዚምባብዌ መንግሥት ቃል አቀባይ ጆርጅ ቻራምባ ኒኪ ሄሊ ስላሉት ጉዳይ ሲጠየቁ ሲሉ ስቀውበታል። ዩናይትድ ስቴትስንና የምዕራቡን ዓለም ለረጅም ጊዜ ስትነቅፍ የቆየችው ዚምባብዌ ከባድ የዓለም አቀፍ ማዕቀብ ከተጣለባት ያው ቆይቶ የለም እንዴ? በማለትም አክለዋል። ከዩናይትድ ስቴትስ ጋር ጥሩ ግንኙነት አለኝ የምትለው ደቡብ አፍሪካም ዓለም አቀፍ የሰብአዊ መብት ረገጣን አስመልክቶ ከቻይና፣ ከኪባ፣ ከሳውዲ አረቢያና ከቬኔዙዌላ ጋር በመሰለፍ ዩናይትድ ስቴትስን የሚቃወም ድምፅ ሰጥታለች። የደቡብ አፍሪቃ የውጭ ጉዳይ ሚኒስቴር ቃል አቀባይ እንዲሁዎ እምባያ ደቡብ አፍሪቃ ከአቋሟ ፍንክች አትልም ብለዋል። ዲፕሎማሲያዊ ግንኙነት በጉቦ ላይ የተመሰረተ ሊሆን አይችልም። ደቡብ አፍሪካ ለእኛ ድምፅ ካልሰጣችሁ በስተቀር ገንዘብ አንሰጣችሁም የሚል የዲፕሎማሲ ግንኙነት ደረጃ ልትገባ አትችልም። እኛ ሉዓላዊ ሀገር ነን። በተለያዩ ጉዳዮች ላይ የራሳችን አቋሞች አሉን። የራሳችን የሆኑ ብሔራዊ ጥቅሞች አሉን። የደቡባዊ አፍሪካ የልማት ማህበረሰብና ክልላዊ ጥቅም አለን። የዚምባብዌ መንግሥት ቃል አቀባይ ሳቃቸውን ከጨረሱ በኋላ ዚምባብዌ ከዩናይትድ ስቴትስ ጋር የማትስማማበትን ምክንያት አብራርተዋል። ምክንያቱም የዝምባብዌ ሕዝብ በመሆናችን ነው። የዩናይትድ ስቴትስም ሆነ የማንኛውም ሌላ ኃይል የውጭ ፖሊሲ አራጋቢ ሆነን አናውቅም። በመርህ ላይ ተመስርተን ነው ድምፅ የምንሰጠው። ዩናይትድ ስቴትስ ሰብአዊ መብት ተረግጧል በሚል ረድኤት ለመቀነስ በሞከረችበት ወቅት አጥብቀው ነቅፈው የነበሩት የቡሩንዲ ባለሥልጣኖች ዛሬ ስለ ጉዳዩ ከመናገር ተቆጥበዋል። ዩናይትድ ስቴትስ ለእነዚህ ሦስት ሀገሮች በየአመቱ በብዙ መቶ ሚሊዮኖች ዶላር የሚገመት እርዳታ ትሰጣለች። ኤች አይ ቪ ኤድስን ለመከላከል፣ ለኢኮኖሚ እድገት፣ ለእርሻ፣ ለምግብ ዋስትና፣ ለስደተኞች ረድኤት፣ ለትምህርት፣ ለእናትና ልጆች ጤንነት ጥበቃና ለሌሎችም እርዳታ ትሰጣለች። አድማጮች የምትከታተሉት በ19 እና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እዚህ ገደማ የፕሮግራም ማሳሰቢያ አለን። ሳይፎን ከቪኦኤ በነጻ ማስታወቂያ። ሳይፎን ከቪኦኤ በነጻ ሳይፎን ፒ ኤስ አይ ፒ ኤች ኦ ኤን ተብሎ ነው የሚጻፈው። በነፃ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ አጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው። በቅድሚያ በአንድሮይድ ስልኮ ለመልካም ዜና አት ሳይፎን ስሪት ዳት ኮም ኢሜይል አድርጉ። ሲጻፍ እንደዚህ ነው። ኤም ኢ ኤል ኬ ኤ ኤም ዘድ ኢ ኤን ኤ አት ፒ ኤስ አይ ፒ ኤች ኦ ኤን ስሪ ዳት ኮም ኢሜል ይላኩ። ከዚያም ሳይፎን አንድሮይድ ዳት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርስዎታል። የደረሰውትን ፋይል ያወርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አማሪክ ወይም ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት። ሳይፎን ከቪኦኤ በነጻ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች ከእናንተ ያገኘናቸው አስተያየቶች አሉ። ለዚህ ሰዓት የተመረጡትን ደግሞ እናሰማለን። ጠናትን ዜዎች የዘወትር አድማጫችሁ ነን በዜናቸው በጣም ደስተኛ ነኝ። ግን አሁን ኢትዮጵያን በተመለከተ ዶክተር አብይ ኢትዮጵያን ወክለው የመጡ ስለሆነ ብዙ ሰው ተከትሏቸዋል። ግን በየሀገሩ የሚሰማው ጩኸት፣ ግድያ እንዴት ሊቆም አልቻለም? ወይስ ቁጥጥሩ ከእሳቸው ውጭ ነው? የፖለቲካው ነገር አልተሰበስም ወይስ ምንድን ነው? አልገባኝም። እሳቸው እራሳቸው ብታገኙ ና ብጠይቁ ደስ ይለኛል። መጀመሪያ ለእስክንደር ነጋ መልካም ምኞቴን ልግለጽለት። እንኳን እግዚአብሔር በሰላም አወጣ እና እሱ እንዳለው እኛ ወደኋላ ቀረን፣ የዲሞክራሲ አርአያ መሆን የነበረብን እኛውን ሲል ሰማሁት። ጥሩ ነበረ። እንድ ጥሩ ምኞት ነበር። ሆኖም ኖረን ወደኋላ ቀርተን ቀርጠን ቢሆን ኖረ። አዎ አርአያ መሆን ይገባል ነበረ። ስለነበረም በዚያው መቀጠል ነበረብን ተብሎ ይነገር ነበረ። አሁን ግን ከመጀመሪያውን ጀምሮ አልነበረንም። ገና ከ ፊዳል ሥርዓት ማህበርም ብዙም የተላቀቅን አይደለንም። ገና በበሬ ነው እያደረስ ያለ ነው ኢኮኖሚ ሲያድግ ነው እንግዲህ ዲሞክራሲም በዛው ልክ እንዳድግና አሁን ከእንግዲህ ወዲያ አርአያ እንድንሆን እንጸልያለን። እግዚአብሔር ዳም ማለት ፈልጋለሁ። ቻው ጠና ዜዎች እንደምንከረማቸው ጠቅላይ ሚኒስትር ዶክተር አብይ በተናገሩበት ወቅት አዋሳ መሰለኝ ባለስራታት ውጭ ያሉት የተቃዋሚ ሚዲያዎች አገር ውስጥ ገብተው እንዲሰሩ አዲስ አበባ ውስጥ ቢሯቸውን ይክፈቱ ብለውናል። ጥሩ ነው። ይሄ ባልከፋ ነበር። ነገር ግን ተናገርን ተብሎ እና አሁን ነገር ደግሞ ቃል መግባት ትንሽ ከበድ ይላል። ምክንያቱም እዛ ሀገር ውስጥ ያሉት ተቃዋሚ ፓርቲዎች እንኳን እንደ እሳቸው እየተዘዋወሩ በየክፍለ ሀገሩ ህዝብን የመቀስቀስ መብታቸው ተነግፏል። ያ እያለ በዛን ሁለት እንዲያውም ማስታውሰው የሰማሁት የኦሮሞ ሚዲያ ኦኤምኤን ኢትዮጵያ የሚተላለፈው ማለት ነው ስርጭቱ በአየር እንዳይሆን ታግዶ ነበር። እሳቸው የሚሉት ሌላ፣ ከጀርባቸው የሚሰሩት ሰዎች ደግሞ የሚያደርጉት ሌላ። ይሄ ነገር መጣጣም መቻል አለበት። እሳቸው ጥሩ ቅስቀሳ እያደረጉ ነው፣ ህዝብን እየቀሰቀሱ ነው። ይሄ ሁሉ እያለ ግን ከኋላቸው ያሉትን ሰዎች ማጥራትና መጥረግ መቻል አለባቸው። ካለበለዚያ ዝም ብሎ ጥሩ ነገር መናገር ጥሩ ነገር ይሆናል ማለት አይደለም። አመሰግናለሁ። ጠቅላይ ሚኒስትር ልብ ይበሉበት። አስተያየት የሰጣችሁትን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። አሁን ወደ ቀጣይ ዘገባዎች እናልፋለን። በባሕር ዳር ቅዱስ ጊዮርጊስ ቤተ ክርስቲያን ተጠልለው የሚገኙት ከቤንሻንጉል ክልል ለተፈናቀሉ የአማራ ክልል ተወላጆች በቤተ ክርስቲያኑ እያገኙት ያሉት መፍትሄ ጊዜያዊ በመሆኑ ዘላቂውን መፍትሄ ሊያገኙ የሚችሉት ከመንግስት ነው ሲሉ የቤተ ክርስቲያኑ አስተዳዳሪ ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች። ከቤንሻንጉል ክልል ተፈናቅለው በባህር ዳር ከተማ በቤተ ክርስቲያን ደጅ ተጠልለው የሚገኙ በአማራ ክልል የተለያዩ ከተማ ተወላጆች በትላንትናው እለት እንደገለጹት ቤንሻንጉል ውስጥ ተደጋጋሚ ጥቃት እንደደረሰባቸውና ተመልሰው ወደዛ መሄድ እንደማይፈልጉ፣ የአማራ ክልል መንግስት መቋቋሚያ ሰጥቶ እንዲያሰፍራቸው በትውልድ ቀያቸውም ስራ እንዲሰጣቸው መጠየቃቸውን ነው። ተጠልለውበታል የተባሉትን የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ቤተ ክርስቲያን አስተዳዳሪ መላከ ገነት ቆሞስ አባ ቀብረ ጻድቅ ተፈናቃዮቹ በቤተ ክርስቲያናቸው ግቢ ስለመገኘታቸው ጠይቂያቸው ነበር። ሰዎች በእርግጥ አሉ። መረጃች ትክክል ነው። እኛ ጋር የመጡት ሰኞ ዕለት ነው የመጡት አራት ሰዓት አካባቢ። ሌላ ቦታም ቤተክርስቲያን አካባቢ ቆይተዋል እዚሁ ከተማ ውስጥ። ስለዚህ ሰኞ አራት ሰዓት አካባቢ መጡ። እስካሁን ድረስ ያሉት በእኛ ግቢ ውስጥ ነው። በካቴድራል ግቢ ተጠልለው ነው ያሉት። ወጣቶች ናቸው፣ ህጻናቱ አሉ፣ ልጆቻቸው ወደዚህ የተፈናቀሉበት ጊዜ ከአካባቢያቸው የተፈናቀሉበት ጊዜ ጥቅምት አስራ ስድስት እና አስራ ሰባት አካባቢ ነው እንደሚሉት እነሱ የነበሩ ወደ ቤሻንጉል ጉሙዝ አካባቢ ነው። ስለዚህ አንድ ግጭት ተነስቶ በዚያ ግጭት ምክንያት እንደተፈራቀሉ ነው የገለጹልን። ስለዚህ ትመጡበት ጊዜና ሰዓት አንስቶ እስካሁን ድረስ ቤተክርስቲያኑም የአካባቢው ምዕመናንም ጊዜያዊ የሆነው ችግር እየቀረፈላቸው ይገኛል። ማለት የሚበላ የሚጠጣ እንደገና ደግሞ ያው አልፋንኩ አልባሳትም፣ የሚተኙበትን ምንጣፍ፣ ውሃ የሚቀዱበትን ጎማ፣ ሳሙናዎችንም ወዘተ እንደዚህ አይነት ድጋፍ እያደረጉላቸው ይገኛሉ። የተፈናቃዮቹን ቁጥር በተመለከተ የተጣራና የተረጋገጠ መረጃ ማግኘት አልቻልንም። ተፈናቃዮቹ የሚሉት በአጠቃላይ ተፈናቅለን የከተማ የምግብ ዋስትና ግቢ ውስጥ የነበርነው አምስት መቶ ሀያ ሰባት አባወራዎች ነበርን። ነገር ግን ባለፈው አርብ ጉዳዩን የምንከታተል ስምንት ተወካዮችን ፖሊስ ጣቢያ አግተውን መከላከያ ጠርተው አብዛኞቹን በመኪና አስገድደው ጭነው ወደ ተወለዳችሁበት ስፍራ ሂዱ ብለው አባረዋቸዋል ነው። የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ተወካይ በአማራ ክልል ቴሌቪዥን ጣቢያ ላይ በትላንትናው ምሽት ቀርበው ተፈናቃዮቹ ከቤንሻንጉል ክልልና ከኦሮሚያ ክልል ቡኖ በደሌ ነቀምትና ጅማ የተፈናቀሉ እንደሆኑ ገልጸው ከተፈናቃዮቹ ጋር በተደረገ ውይይት ሶስት መቶ ስልሳዎቹ ወደ ነበሩበት ወደ ተወለዱበት አካባቢ ደጋ ዳሞት ወረዳ ሄደዋል፣ ሀያ ስድስቱ ደግሞ ተስማምተው ወደ ቤንሻንጉል ክልል ተመልሰዋል ነው። ከአስተባባሪዎቹ አንዱ አቶ አበባው ጌትነት በዚህ ሀሳብ አይስማሙም። ተገድደው ወስደው የበተኗቸው ሰዎች በተለያየ መንገድ እያቆራረጡ የትራንስፖርት በየመንገዱ እየለመኑ እኛ ወደ ተጠለልንበት እየመጡ ነው ይላሉ። አምስት መቶ ሀያ ሰባት ነበርና ግን እነዛ በአድማ በታኙ በኩል ያው ታፍ ነው ተጭነውብን፣ መቶ ሀምሳ ነበርና ከዛ ደግሞ አስር መጥተዋል፣ መቶ ስልሳ ደርሰናል። ታፍ ነው የተጫኑ ወንድሞቻችን ጊዜም በግዳጅ ስለሆነ መልሳቸው ስላልተመለሰ ድረስ ጥያቄያቸው ስላልተመለሰ ድረስ እየመጡ ነው፣ አሁንም እየገቡ ስለሆነ ለዛ ነው ቁጥራችን መቶ ስልሳ የደረሰ አቶ አበባው አያይዘው፣ እኛ መጀመሪያውኑ ከችግረኛ ቤተሰብ የመጣን ስራ ፍለጋ የተጓዝን በሰፈራ የሄድነን ንብረት ካፈራ በኋላ ደግሞ ንብረታችን ተቃጥሎ የተባረርን አሁን ዘላቂ መፍትሄ ሳይሰጡን ወደዛና ወደዚህ ቢያደርጉን ምን ጥቅም አለው? ይላሉ። በጭራሽ ከህገወጥ ጋር የተያያዘ የለን። ምክንያቱም እኛ ከዘጠና ሁለት ጀምረን ስንኖር ህጋዊ ባለው መንገድ ነው እየተመራን የያዝነው በሰፈራ ፕሮግራም። ይህን ደግሞ በሁለት ሺ ሶስት ላይ ክልሉ ራሱ ፈርሞ ተረክቦ ወስዶን ቢያንስ ከሶስት ሺ እስከ አራት ሺ የሚሆን ህዝብ ክልሉ ተረክቦ በሰፈራ ፕሮግራም የቤት መስሪያ የእርሻ ቦታ ሰጥቶ ራሱ ያሰማራው እና ራሱ ያሰፈረው ህዝብ እንደሆነ ማንኛውም ያውቃል። እኛም በዚህ ላይ የተያያዘ ያው የመሬት ደብተር ህጋዊ የሆነ ከክልል ጋር የተያያዘ የመሬት ደብተር ተሰርቶልን እጃችን ላይ አሁንም ይገኛሉ የመሬት ደብተራችን። መላከ ገነት ቆሞስ አባ ገብረ ጻድቅ አሁን በጊዮርጊስ ቤተ ክርስቲያን ውስጥ የሚገኙ ተፈናቃዮችን ቆጥረው አንድ መቶ ሀምሳ እንደሆኑ ለእነዚህ ተፈናቃዮች ዘላቂ መፍትሄ ለመስጠት ምን ቢደረግ ይበጃል ብያቸው ነበር። እኛ አሁንም የቤኔሻንጉል ጉምዝ ክልል ማረጋገጫ ደብተር ሰጥቶ ህጋዊ አድርጎ እያኖረ ግን ራሱ ባጠፋው ጥፋትና በእኛ ላይ ባደረሰው በደል ሳይቆረቆርና ሳይጠጠቅ አሁንም ሕገወጥ ናቸው እያለ ነው። ይሄ የሚያሳየው ነገም ወደዚያ ብንመለስ ችግሩ ከመፈጸም ወደኋላ እንደማይል ነው የሚያሳየው። ስለዚህ እኛ የክልላችን መንግስት የጠየቅነው በክልላችን አሁንም እንደዚህ ተደጋጋሚ ጊዜ ምክንያት እየተፈለገ ከምንጨፈጨፍና ንብረታችንን አሁንም እዚያ ያሉ ዜጎች ዛሬ ይውጡ እየተባሉ በሀይል እየተደበደቡ እየወጡ ነው። ዛሬም ትናንትናም አሁን ሀይሎች እዚያ ሰዎችን እየደበደቡ እያወጡ ነው። ስለዚህ ተደጋጋሚ ጊዜ እንደዚህ የምንሰቃይበት ጊዜ እንዲያበቃ የክልላችን መንግስት የእኛ ሰፋ ያለ የመስፈሪያ ቦታ ሰጥቶን እዚህ እንድንሰማራና በሀገራችን ሰርተን በሀገራችን እንድንኖር የጠየቅነውን ጥያቄ ተግባራዊ እንዲያደርግልን እስከ ሃይማኖት አባቶች ድረስ ሽምግልና ልከን መልሱን እየተጠባበቅን ነው። የሰማችኋቸው ተወካዩ አቶ አበባው ጌትነት ሲሆኑ፣ መላከ ገነት ቆሞስ አባ ገብረ ጻድቅ አሁን በጊዮርጊስ ቤተ ክርስቲያን ውስጥ የሚገኙ ተፈናቃዮችን ቆጥረው አንድ መቶ ሀምሳ እንደሆኑ ገልጸውልናል። ለእነዚህ ተፈናቃዮች ዘላቂ መፍትሄ ለመስጠት ምን ቢደረግ ይበጃል ብያቸው ነበር። ክርስቲያኗ የምትሰጠው ጊዜያዊ የሆነ መፍትሄ ነው። ጊዜያዊ መፍትሄ ሲባል ምንድን ነው? ያው መጠለያውን ለጊዜው ፈቅደናል፣ ላም የሚመርዳውት እያቀረብን ነው። ይህንንም ያደረግንበት ዋናው ትልቁ ዓላማ አላማ ቤተክርስቲያን፣ አሁን ያሉት ሰዎች በእምነት ኦርቶዶክስ ሲሆን አይሆኑ አይታወቅም፣ ሊሆንም ላይሆንም ይችላሉ። እምነቱን ብቻ መሰረት ያደረገ ሰብ ይዘን አንድ የሚያስጠጋ ናቸው። ጊዜያዊ ችግራቸውን ሊመቅረፍ አስጠግተናል። ስለዚህ ስናስጠጋ ደግሞ ቤተክርስቲያኗ ትልቁ ዓላማዋ የተቸገሩትን መርዳት፣ ማጽናናት፣ አበረታታት ነው። የችግር ቁትላቸውን ማድረግ ፈልጋል ብለን በማለት እንግዲህ በቃል እግዚአብሔርን በተለያየ ነገርም እያገዝ ምን ያለ ነው። መጨረሻውም ምንድን ነው መፍትሄ ሲሆን የሚሰጠው መፍትሄ መስጠት መቻል ያለበት መንግስት ነው ብለን እናስባለን። ምክንያቱም እነዚህ ሰዎች ከነበሩበት አካባቢ ከቀያቸው በተፈጠረው ችግር አካባቢያቸውን ለቀዋል። ያንን ችግር ደግሞ አስማምቶ አግባብቶ ንግስ ወይ ወደ ነበሩበት አሪያ ደግሞ ወዳሉበት ወደ ተወለዱበት ክልል መልሶ ያሰፍራቸው ያስፈልጋል የሚል ሀሳብ አለን። ይህንን ለማድረግ የሚቻል ከሆነ በቅርብ የሚገኘው አካል ጋር ከመንግስት አካል ጋር ግንድ ወላይ እና መፍትሄ ቢኖረው የሚል ሀሳብ አለ እንደ ተቋም ማለት። የአማራ ክልል ቴሌቪዥን በትላንትናው ምሽት በሰራው ዘገባ የቤንሻንጉል ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ሽፈራው ጬሌቦን አነጋግሮ የክልላቸው መንግስት የተፈናቀሉ ሰዎች ስለመኖሩ እንደማያውቅ የደረሳቸውን መረጃ እንደሌለ ገልጸዋል። ነገር ግን እኛም ያነጋገርናቸው ተፈናቃዮች፣ የቤተ ክርስቲያኑ ኃላፊ ተፈናቃዮቹ በቤተ ክርስቲያን ግቢ በዛፍ ስር ተጠልለው በአካባቢው ያሉ የቤተ ክርስቲያኑ ምዕመናንና ነዋሪዎች ምግብ መጠጥና ልብሳቸውን የሚያጥቡበት እየሰጧቸው እንደሆነ ገልጸውልናል። የአማራ ክልል በዚህ ጉዳይ ላይ ምላሽ እንዲሰጠን ከሰኞ ጀምሮ ተደጋጋሚ ሙከራ አድርገናል። የመንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን የእጅ ስልክ ላይ እንደዚሁም ደግሞ በከፍተኛ ኃላፊነት ቦታ ላይ ያሉ የእጅ ስልካቸው ላይ ተደጋጋሚ የስልክ ሙከራ አድርገናል። በተጨማሪም የቤንሻንጉል ክልል መንግስት በጉዳዩ ላይ የሚሰጠውን ምላሽ ለማግኘት ጥረት አድርገናል፣ አልተሳካልንም። ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን ለዘገባ አመሰግናለሁ። በሌላ በኩል የኢትዮጵያውያን በየትኛውም የሀገሪቱ አካባቢ ተዘዋውሮ የመስራት መብት ጥያቄ ውስጥ ሊገባ እንደማይገባው ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ ይህን ያሳሰቡት በቤንሻንጉል ጉሙዝ ርዕሰ ከተማ አሶሳ ከነዋሪዎች ጋር ባደረጉት ውይይት ነው። እስክንድር ፍሬው ነው ይዘገባልን። ጠቅላይ ሚኒስትር ዶክተር አብይ አህመድ በቤንሻንጉል ጉሙዝ የተገኙት በተለያዩ የኢትዮጵያ ክልሎች የሚያደርጉትን ጉብኝት በመቀጠል ነው። በዚያ በነበራቸው ቆይታም ከክልሉ ርዕሰ ከተማ አሶሳ ነዋሪዎች ተወካዮች ጋር ተወያይተዋል። ከተነሱት ጉዳዮች አንዱ ደግሞ የዜጋዎች በተለያዩ ክልሎች ተዘዋውሮ የመስራት መብት መሆኑ ታይቷል። ጠቅላይ ሚኒስትሩ በዚህ ተዘዋውሮ የመስራትና ንብረት የማፍራት መብት ላይ ማብራሪያ የሰጡት ኢትዮጵያውያን እንኳን በአገራቸው በሌላም አገር ያላቸውን መብት በመጥቀስ ነበር። እንደምታውቁት እዚህ ጎረቤታችን ሱዳን አንድ ሚሊዮን የሚጠቁ ኢትዮጵያውያን አሉ። ካርቱምን ጨምሮ በጣም በርካታ ቦታ ነው ፓስፖርት የሌላቸው፣ መታወቂያ የሌላቸው ሴቶች፣ ሕፃናት ጭምር ሱዳን እንኳን ኢትዮጵያውያን ሀገራቸው ነው ብላ አፋ አኖረች ነው። እንኳን የቤንሻንጉል ጉሙዝ፣ አማራ ክልል ወይም ኦሮሚያ ክልል እንኳን ኦሮሞ ቤንሻንጉል መምጣት ተው እና ሱዳንም አፋ ያኖረች ነው። ሰውን ማቀፍ፣ ሰውን አብሮ ከሰው ጋር መኖር የግድ ዜጋ መሆንም አይጠይቅም። ሰው መሆን ብቻ በቂ ነው። ኢትዮጵያ በጣም ሰፊ ሀብት ያላት ሀገር ያላት ሆና ስታበቃ ኢትዮጵያውያን የሚሰግፉበት መሆን የለበትም። ከዚህ ጋር ተያይዞ ፍቅራችን ቀንሷል፣ እንደ ድሮ ብንሆን ባንናናቅ፣ ባንሰዳደብ ይሻላል የሚል ምክረ ሀሳብ ተነስቷል። ይህ በጣም ትክክለኛ ሀሳብ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በጎበኟቸው የኢትዮጵያ ክልሎች ሁሉ ይህ ተዘዋውሮ የመስራትና ንብረት የማፍራት መብት ጉዳይ በጥያቄነት ሲነሳ ቆይቷል። በአገሪቱ ካሉት ዘጠኝ ክልሎች እስካሁን ስድስቱን የጎበኙት ጠቅላይ ሚኒስትሩ በቀጣይነት ወደ ሌሎቹ ሶስት ክልሎች እንደሚጓዙ ይጠበቃል። ዛሬ ደግሞ በጎረቤት ሀገር ሱዳን የስራ ጉብኝት በማድረግ ላይ ይገኛሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ቀጣዩ ቅንብር አሜሪካና ሕዝቧ ነው። ቀንን በአንድ ሲኒ ቡና መጀመር ለአብዛኛው ሰው የተለመደ ነው። አንድ ሲኒ ቡና ከዚህም የበለጠ ማድረግ ችሏል። የሱዳን ተወላጁ ማንያን ኬር የጠፉት ልጆች በሚል ተቀጥያ ስያሜ ይጠሩ ከነበሩት ስደተኞች መካከል አንዱ ነው። ማያንኬር በዩናይትድ ስቴትስ ዜግነት አግኝቶ መኖር ከጀመረ በኋላ በኢትዮጵያ ስደተኞች መጠለያ የሚገኙ እሱን መሰል ሱዳናውያን ስደተኞችን የወደፊት ሕይወት የተሻለ ለማድረግ በመጣር ላይ ይገኛል። ቡናን በመቸርቸር በሚያገኘው ገቢ በርካታ ስደተኞችንም በመርዳት ላይ ነው። የቪዮዋ ዘጋቢያችን ጆንሶ 734 ቡና የተሰኘውን ድርጅት መሥራችና ሥራ አስኪያጅ አነጋግራለች። መስታወት አራጋው ታቀርበዋለች። ከዋሽንግተን ዲሲ ትንሽ ወጣ ብሎ በሚገኘው የቡና ማዘጋጃ ቤት መንያንከር 734 ቡና ብሎ የሰየመውን ቡና ይፈጫል፣ ያሽጋል፣ ለደንበኞቹም ይልካል። የቡናውን ንግድ ባለፈው ዓመት የጀመረበት አንዱና ዋነኛው ዓላማ ለስደተኞች እርዳታ የሚውል ገንዘብ ለማሰባሰብ ነበር። 734 ማለት በጋምቤላ ኢትዮጵያ የስደተኞች ማቆያ ጣቢያ የመለያ ቁጥር ነው። በመላው መጠለያዎች ውስጥ 250 ሺህ የሚሆኑ ስደተኞች ይኖራሉ። በየቀኑ ከባድ ፈተናዎችን እንዴት እንደሚያልፉ ጠንቅቅ ያውቃለሁ። ለሱዳን አዋሳኝ በሆነችው በኢትዮጵያ ጋምቤላ ክልል ከር ለ13 ዓመታት ኖሯል። የ3 ዓመት ልጅ ሳለ ነው የጠፉት ልጆች በሚል ስያሜ ከሚታወቁት 20 ሺህ ህጻናት ጋር ወደ ኢትዮጵያ የተሰደዱት። እነዚህ ህጻናት በሱዳን በነበረው የእርስ በርስ ጦርነት ሳቢያ ወላጆቻቸውን ያጡና ከቀያቸው የተፈናቀሉ ናቸው። የሶስት ዓመት ልጅ ሳለሁ መንደሬ በጦርነት ታመሰ። በሰሜኑ መንግሥት መንደራችን ጋየ። ራሳችንን ለማዳን ሮጠን ከቤተሰቦቻችን የተለያየ ነው። ከከባድ የእግር ጉዞ በኋላ ኢትዮጵያ ደረስን፣ እናም ስደተኞች ሆንን። በመንገድ ብዙ ሕፃናት ሕይወታቸውን አጥተዋል። ከቀያቸው ለሱዳን አዋሳኝ ከሆነችው ጋምቤላ ኢትዮጵያ ለመድረስ 1600 ኪሎ ሜትር ርቀት መጓዝ ነበረባቸው። ከር እንደሚለው ለእሱና ለኩዮቹ ሕፃናት በስደተኞች ማቆያ ጣቢያ ውስጥ መኖር በጣም አስፈሪ ነበር። በየዕለቱ በፍርሃት ውስጥ ነው የምትኖረው። ምክንያቱም መንገድ ላይ እንደቀሩት ሕፃናት እሞት ይሆን የሚል ፍርሃት ያድርብሃል። ማለቴ ነው። በስደተኛ ማቆያ ጣቢያው ሕፃናት በረሃብ ሲሞቱ ታያለ፣ ምክንያቱም በቂ ምግብ የለም። በኮሌራ በሽታ ምክንያት ሕፃናት ሲሞቱ ታያለ። በተለያዩ በሽታዎች ሕፃናት ሲሞቱ ትመለከታለ። ሕፃናት ከስደተኛ ጣቢያው ጠፍተው ሲሄዱም ታያለ፣ የተሻለ መኖሪያ ፍለጋ። ነገር ግን መንገድ ላይ ባጭር ተቀጭተው ይቀራሉ። በ16 ዓመቱ ከር ወደ ዩናይትድ ስቴትስ የመምጣት እድሉን አገኘ። ያለ ወላጆቻቸው ወደ ዩናይትድ ስቴትስ እንዲመጡ እድሉን ካገኙት ሕፃናት ስደተኞች መካከል አንዱም ሆነ። ሕይወቱ ከቀድሞ በእጅጉ የተሻለ ቢሆንም በካምፕ ውስጥ ጥሏቸው የመጣውን እሱን መሰል ስደተኛ ሕፃናትን ግን መርሳት አልቻለም። በዩናይትድ ስቴትስ ሪችመንድ ቨርጂኒያ ኮሌጅ ህግን በማጥናት ላይ ያለ ስደተኞችን በተመለከተ የሚንቀሳቀስ ቡድን መሰረተ። የሰብአዊ ስራውንም ጀመረ። የእርዳታ ቡድኑ ከሱዳን የተፈናቀሉ ስደተኞችን መልሶ በማቋቋም ስራ ላይ ነው በሰፊው የተሰማራው። ከተረጅነት ነጻ እንዲሆኑ ማለትም በሥራ ተሰማርተው ራሳቸውን የሚያቋቁሙበትን ቁሳቁስ እንሰጣቸዋለን። ለምሳሌ የአሳ ማጥመጃ መረብ ስንሰጣቸው ከኩሬ አሳ አጥምደው መመገብ ይችላሉ ማለት ነው። ህብረተሰቡ በአንድነት የሚጠቀምበት የእርሻ ቦታ ስናዘጋጅ የሚመገቡትን ምግብ ራሳቸው አምርተው እንዲመገቡ እናደርጋለን። የውሃ ማቆሪያዎችን ስንቆፈር ህብረተሰቡ ውሃ በማግኘቱ የራሱን የጓሮ አትክልት በመትከል ለመመገብ ይበቃል ማለት ነው። ሲተርፋቸው ለሽያጭ የሚያቀርቡም ይኖራሉ እና 200000 ስደተኞች ነጋዴዎች ይሆናሉ ማለት ነው። መንያንግ ያንግ ድረገጽን በመጠቀም ለተለያዩ ዝግጅቶችና ለቡና ቸርቻሪዎች ቡናን ይሸጣል። ሜጋን መርፊ የቡና መሸጫ ሱቅ ባለቤት ናት። ተጠቃሚዎቹ ይወዱታል። በተለይ እቅድና አላማውን ሲረዱ በፍጥነት ነው ደንበኝነታቸው የሚጨምረው። ቡና ደግሞ በብዙዎች የሚወደድ ነው። ስለዚህ ተጠቃሚውም ሆነ ሻጩ ደስተኛ ነው የሚሆኑት። 734 ቡናን በየጊዜው ገዝቶ የሚያጣጥም ሰው የእርዳታው አንዱ አካል ሆነዋል ማለት ነው። የሰባት ሰላሳ አራት አንድ ስኒ ቡና የአሳ ማጥመጃ አንድ መረብ ይገዛል። መረቡ አንድ ዶላር ስለሚሸጥ የትምህርት ቁሳቁስ ለምንረዳቸው ተማሪዎች እስክርቢቴዎች ይገዛል። ስለዚህ ሰባት ሰላሳ አራት ቡና ማለት በስደተኛ ማቆያ ጣቢያ ያሉት ስደተኞችን ማቋቋሚያ ማለት ነው። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሲቪሎችን በውጊያ ላይ እንደ ማገጃ አጥር በመከላከያነት መጠቀም የጦር ወንጀል ነው። የሚያሳዝነው ደግሞ ድርጊቱ መካከለኛው ምሥራቅ ውስጥ እያደገ መምጣቱ ነው ሲል ይጀምራል። የዕለቱ የቪኦኤ ርዕሰ አንቀጽ በተባበሩት መንግስታት የዩናይትድ ስቴትስ ቋሚ መልእክተኛ ኒኪ ሄሊ ለጸጥታው ምክር ቤት ሲናገሩ አይሲስ የሲቪሎችን በየመኖሪያ ቤታቸው፣ በሆስፒታሎች፣ በትምህርት ቤቶችና መስጊዶች መኖራቸውን እንዴት ለራሱ ጥቅም እንደሚያውለው ዘርዝረዋል። አይሲስ ተዋጊዎቹን ከጥቃት ለመከላከል ሲል ነው ይህን የሚያደርገው። የአይሲስ ተዋጊዎች ከየይዞታዎቻቸው በኃይል ተፈናቅለው ሲባረሩ ቤተሰቦችን የከቡና በመከላከያነት እየተጠቀሙባቸው ወደ ሌላ ምሽጎቻቸው ይዘዋቸው ይጓዛሉ። ይህን መሠሪ ተግባር የሚፈጽመው ግን አይሲስ ብቻ አይደለም ይላሉ አምባሳደር ኒኪ ሄሊ። ሂዝቦላህም ተዋጊዎቹንና የጦር መሣሪያዎቹን በሲቪሎች አስከብቦ በመከላከያነት በመጠቀም ለአደጋ አጋልጧል። አሸባሪዎቹ ሊባኖስ ውስጥ የሚገኙ ትምህርት ቤቶችን፣ ሆስፒታሎችንና የአፓርትማ ህንጻዎችን ለጦር መሳሪያዎቹ መደበቂያ ይጠቀማሉ። ለከፍተኛ የጦር መሳሪያ ክምችቱ ሲልም ሄዝቦላ የሊባኖስ መንደሮችን ወደ ወታደራዊ ካምፕነት ቀይሯል። በእነዚያ ካምፖች ውስጥም የመሳሪያ ግምጃ ቤቶችን በማደራጀት ሮኬት ወንጫፊዎችን ይደብቃል። በሲቪሎች መካከልና ዙሪያ ኮማንድ ፖስቶቹን ያሰማራል። የተባበሩት መንግሥታት በየመን ያሉ የሁቲ ነውጠኞችም ሲቪሎችን እንደ ግዑዝ በመከላከያነት ይጠቀማሉ፣ ሐማስም ተመሳሳይ አስከፊ ድርጊቶችን ይፈጽማል ሲሉ አምባሳደር ሄሊ አስረድተዋል። ሐማስ እታገልላቸዋለሁ በሚላቸው የፍልስጤም ሕዝቦች ትምህርት ቤቶች፣ አፓርተማዎች፣ ሆቴሎች፣ አብያተ ክርስቲያናትና የዓለሙ ድርጅት መሥሪያ ቤቶች አቅራቢያ ሮኬት ወንጫፊ መሣሪያዎችን ይተክላል ሲሉም አብራርተዋል። ከበስተኋላ ያሉ አካላት መኖራቸውንም ይጠቁማሉ። የመጀመሪያዋ ኢራን ናት። ኢራን ናት። የእነዚህም ብዙዎች ቡድኖች ዋና ጠባቂ ኢራን ናት። የአካባቢውን ሰላም ለማደፍረስ እና አለመረጋጋትን ለመፍጠር የምትጥረው ሕገወጥ የመሳሪያ ትልልፍ ወደ የመን እንዲደረግና ከሶሪያ ግዛት በሚተኮሱ ድሮኖች የእስራኤልን አየር ክልል የምትደፍር ኢራን ናት። በተባበሩት መንግሥታት የዩናይትድ ስቴትስ ቋሚ መልእክተኛ አምባሳደር ኒኪ ሄሊ፣ ትልቁና በእጅጉ የሚያሳስበው ግን በሲቪሎች ላይ ሊደርስ የሚችለው የአደጋ ስጋት ነው ብለዋል። ማንም ለሊባኖስ ቤተሰቦች ደህንነት የሚጨነቅ ሰው ይህን ሲቪሎችን በመከላከያነት የመጠቀም ጨካኝ ተግባር ማውገዝ አለበት። ለየመን ወይም ለፍልስጤም ሕዝብ የሚያስብ ማንኛውም ወገን በእነርሱ ደም የሚነግዱ አሸባሪዎች ለፍርድ እንዲቀርቡ ሊጠይቅ ይገባል። በጋዛ ለሚኖሩ ሕፃናት በእርግጥ የሚያስብ ሰው ካለ ሐማስ ከእስራኤል ጋር በሚያካሄደው ውጊያ ላይ በመከላከያነት መጠቀሙን በአስቸኳይ እንዲያቆም አጥብቆ ሊጠየቅ ይገባል። አምባሳደር ሄሊ በመጨረሻም የጸጥታው ምክር ቤት ለሰብአዊነት ሲል ይህን አረመኔያዊ ድርጊት ለማስቆም መነሳት አለበት ሲሉ ያስገነዘቡትን ጠቅሶ የቪዮኤ ርዕሰ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምጽ ራዲዮ አማርኛ ቋንቋ አገልግሎት በ19 ና በ5 ሜትር ባንዶች እንዲሁም በናይል ሰዓት በየቀኑ የሚያስተላልፈውን ያል ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አዲሱ አበበና ሰለሞን ክፍሌ ነን። ፕሮግራሙን በመራው በንጉሶ ታምሬ በመሐንዲሱ ቫስኮ ቮላሬች እና በሌሎች አዘጋጆች ስም እንሰናበታለን። ነገ ሐሙስ እንገናኛለን። በትግርኛ ቋንቋ የሚተላለፈው ፕሮግራም እስከሚረከብ ድረስ ቀጣዩ ሙዚቃ እንጋብዛችሁ።